በምዕራባዊ ትግራይ ዞን የማይካድራ ነዋሪ የሆኑ ሰዎች ቤቶቻቸው በአካባቢው ባለስልጣናት እየፈረሱባቸው መሆናቸውን እየገለጡ ነው። አቤቱታቸውን የሚሰማቸው ማጣታቸውንና ከመካከላቸውም የታሰረ ሰው እንዳለ አመልክተዋል። በሌላ በኩል ደግሞ የወልቃየት ሕዝብ የአማራ ማንነት ጥያቄ ኮሚቴ አባላት ለአቤቱታ አዲስ አበባ ገብተው ከትናንት ጀምሮ እዚያው እንደሚገኙ የኮሚቴው አስተባባሪ አቶ አታላይ ዛሬ ማምሻውን ገልጠውልናል። ከባለስልጣናቱ ምላሽ ለማግኘት እየጣር እንገኛለን። ለዛሬ ያደረግናቸው ጥረቶች አልተሳኩም ይላል ሰለሞን አባተ። ዝርዝሩን ይዘው ቀርበዋል። አመሰግናለሁ አሉላ። ይህንኑ እየሰራሁ ነበር፣ እስካሁን ድረስም የቆየሁት እንግዲህ በአካባቢው ላለፉት ሀያ ዓመታት እንደኖሩ የሚናገሩት ሰዎች የሚሉት አሁን ከነቤተሰቦቻቸው ያለመጠለያ መቅረታቸውን ነው። ምንም የተጠለለበት የለም የለ። ማዛቸዋ ሜዳ ላይ አፈረሰሽ ቦታ ላይ ነው ያለ ምንም የት የሚያሄድበት ነገር የለ። እዛቸው አፈረሰሽበት ቦታ ላይ ነው ያለ። በልዩ በቃ ዞቱ ፈርሷል። አሁን የኛ መዛ ላይ የፈረሰሽበት ቦታ ላይ ያሉ ያለ ነው። እንደገና እዛች ቦታ ደግሞ እዛች ቦታ ላይ ልቀቁ፣ ወገዱ የመንግስት ተዋጅ ምን አላቸው የሚሉ ነው ያለ እና ምንደው ከጣም ዳሮ ነው ጨንቆ ና ያሉ። ዞሮ ዞሮ እንግዲህ ስጌታ ያውቃል። ያለ አማራጭ የለንም። ያው ትናንትና የተወሰነ ሰው እንደነበርኩ ህዋሌ ዛሬም ደግሞ የተወሰኑ ሰዎች ልጆች ይሄዱባቸው አሉ። ወሮ በቃ እኛ ምን አለን ብለው ጥለው ይሄዱ አሉ። ወዴት ነው ሚሄዱ? ወደ ስደት ነው። እንዲ ላ ሚያየት ወደ ስደት ነው። ግን ስደ ወደ ሱዳን ነው ያለ። እንግዲህ በዚ በሱዳን አድርጎ ያው ዞሮ ዞሮ እንግዲህ ያው ሞሞት ነው ያለ። ዞሮ ዞሮ ሞሞት ነው። ምንም ትርጉም አለው? ስንት ሰው ነው ለመሆኑ እስካሁን ድረስ የፈረሰበት የሚፈርስበት ያለ? ወደ ሰባት መቶ ሰው ነው ያለ። ሰባት መቶ ቤት፣ ሰባት መቶ ቤተሰብ፣ ሰባት መቶ አባወራ ማለት ነው። አራት ቤተሰብ ያለው አለ፣ ሰባት ቤተሰብ ያለው አለ፣ ሁለት ቤተሰብ ያለው አለ። እሱማ እንግዲህ የምናው ስናስበው እሱ ምን ያህል እንደሚመጣም እናውቃለን። ሰባት መቶ ቤት ነው አሁን የሚፈርስበት ያለው ይፈራ ውስጥ ቀጠና አምስት የሚባላል ቀጠና አንድ የሚባላል። አሁን ቀበሌ ቀጠና አምስት ቀጠና አንድ የሚባለው ያው ቀበሌ አንድ ቀበሌ ሁለት እንደሚባለው ነው ማለት ነው። እየደረሰብን ነው የሚሉትን ችግር አቤት ለማለት ወደ ሁመራ ወረዳ አስተዳደር ሄደው እንደነበረ ነግረውኛል። ሁመራና ምን ያደርገው መሰ በቃ ክስ ክሰሱ ብለው በፍርድ ቤት አድርገን ወክሉ ሰዎች ተብሎ ሰዎች አራት ሰዎች መርጠን ወክለን ኑረን አሁን እነዚያ ሰዎች አንደኛው ስለቶ የሚባለው ሰውዬ ወረቀት ይዘን መጠን ተማይካራ ምላሽ ስጧቸው የሚል ወረቀት፣ ያንን ምን ወረቀት ይዘን ስንመጣ ሁላችንም አሰሩን። እናንስ እናንተ የሰማዩ ፓርቲ ናችሁ፣ የእንትን ፓርቲ ናችሁ፣ መጣ የሚለጠፉብን ነገር የለም። ጭራሹን የማይለጠፉብን ስም የለም ይለጠፉብናል። አሁን ስለዚህ ቀስቦቶ ምን አሰሩ፣ ከኝ ሌላችንም ደግሞ አንደኛውንም ደግሞ በዱላ እንደዚህ ምናምን መትተው አዚች እንደብቻ ደስቀስቃሽ አንተ ነህ ብለው አስፈራርተው እሱን ሸሸ። በቃ ልጃውን ከዛ ቦታ የለም እሱ ስለፈረ ማለት ነው። የታሰረው ማን ነው አሉ የታሰረው ማታሰባ? ከሺ ጌቶም ቄስ ናቸው እንዴ እሳቸው? አዎ ቄስ ናቸው። የቤተ ክርስቲያን አገልጋይ ናቸው። እና አብሮ እኛ ጋር ነው በፊት ነው ድሮ ነው የመቶ የያዙተኝ እሳቸውም እንደኛ ናቸው። በቃ አሁን እሳቸው መፈታት የለባቸውም ህገወጥ ናቸው። ጠቅላላ የበለጥፉባቸው ነገር የለም

ህዝብ እንደዚህ ናቸው የራሱ ናቸው ናቸው እያሉ እነሱን እስር ቤት አስገቡ። ለምን ነው ያሰራችኋቸው? እንዳይከራከሩልኝ ነው። ለምንድን ነው ስንል እናንተ ምን አባላችሁ ምናንስ እያሉ ሂዱና ቤታችሁን ከካጠብቁ ነው። እኛ ሂደን ከምናፈርሰ ቤታችሁን አትጠብቁ፣ ማፍረስ ነው በቃ። ዞሮ ዞሮ የተሳሰረ ነው። አውቆ ነው እነሱ እንደዛ ያሉን እንጂ መፍትሄ ነገር የለውም። አውቀው ነው እና ቤታችን እንዲሰርፍ እነሱ ጋር የተሳሰሩ ስለሆነ አውቀው መፍታ እንደዚህ አድርጋችሁ ወክሉን እስከ ክልል ደረጃ እስከ ፌዴራል ደረጃ የሚከራከርላችሁ ብለው እንትን ብለው ሲያበቁ አሁን እንደውም አንድ ሰው በዱላ ተባብረው ጥለውት ፖሊስ ጣቢያ ነው የሚችል ለምን ለምን ታፈርሱባችኋላችሁ ብሎ የሆነ ሰው ነው አልፎ ሚሄድ ነው እንደ በአሁኑ ወቅት እንደታፈርሱባችኋላችሁ ብሎ በመጠየቀት የምን አባና ምሳንት ያገባል ብሎ በጣም ደበደቧቸው። አዎ፣ በጣም በጣም ከተሞች አድርጎ ነው። ሰባ ሰይጣሉኝ ሰባ ሰባሮም ወደ ሕክምና ደ ወደ ፖሊስ ጣቢያ የሚወሰዱትኝ ሕክምና አላገኙም። ሕክምና ሕክምናው ቀርቶ በፖሊስ ነው ወስዶ አሰሩ። በዘንድሮው ድርቅ ምክንያት ለእርዳታ ፈላጊነት መዳረጋቸውን ተናግረዋል። የአካባቢው ሰዎች መንግስት እርዳታ ያደርስላቸው እንደሆነም ጠይቄያቸው ነበር። መንግስትማ እንኳን የሚያቀርብልን ያለንን ቤታ እያፈረሰ ንብረታችን አግድሞ በቃ ዛሬው ጉብዜስ በዛሬው ወቅትስ እንድርዳታ እኛ እየፈለግለት ቤት አፍርሱ ያፈለጋችሁት ማለት ትችላላችሁ እየተባለት በአሁኑ ሰዓት ቤት ይፈረሳል። እንኳን መንግስት ሊረዳን ምን እርዳታው ቀርቶ እኛ ጭራሽ መቀመጫ የሌለንስ እንዴት ብሎ ነው እርዳታ አሁን እንትን የምንለው ያለ እርዳታውን ማመቼ ኖሮ ረቶን የሚያውቀው በዚህ ኢንቨስተሮች ያሉት ናቸው። እነሱ የሚሰጡ እ ነበር ያቸው አስራ ሁለት አስራ ሁለት ኪሎ እሷም ቆሎሆን ይሁን ጭጣኝ ሆን እንደዛ እያደረግን እንጠቀም ነበር። ከሱ የበለጠ ደግሞ አሁን ደግሞ በዚህ ችግር የዋጭ ችግር አለ። በጣም አስቸጋሪ ጠዋት የሄዱ ሴቶቹ አስራ ሁለት ሰዓት ነው የሚገቡ እና ይህ ሁላ ችግር እያለ ደግሞ ቤት አፍርሱ የሚባልበት በአሁኑ ሰዓት እንደገና ዝናብ በሚ አሁን እንግዲህ ክረምቱ ገብቷል እኔ በታሽም ውሃ በላይ ማንቦ ውሃ ነው ያለ በዚህ ሰዓትስ መንግስት እው መንግስት ምን አለ ከሆኑ መንግስት የሚፈልግ ያለብን ብዙ እና በተደ በማይሰራ ውስጥ ፍትህ የሚባል ነገር ጭራሹን፣ ፍትህ የሚባል ነገር የለም። ምንም ስርት የሚባል ነገር የለም። ህግ የሚባል ነገር በማይሰራ የለም። ህግ የሚባል ጭራሹ የለም። ሰው እንደፈለክ መግደል፣ ሰውን እንደፈለክ መግደል ህግ ያዚህ በዛ ስጋዜጠኛ ማናምን ነገር ያሰላሳል። በዚህ ማንም ያሰላልፍልም ነገር የለም ይፈልጉ ያ አራት ሲፈልግ ደግሞ እንደፈለገ የቆም አምጣ ሲፈልግ ደግሞ ሂድ ብሎ ደግሞ አባሩ ይሰጃል። የት ነው የምንሄደው ስንል ከፈለግከው መድረስ ትችላለን። ይህ ነው የሚሉ በአካባቢያቸው ሙስና መንሰራፋቱን ይናገራሉ። ነዋሪዎቹ ህገወጥ አስተላላፊዎች ብዙ ወጣቶችን እያስወጡ መሆናቸውን እና አንዳንድ በፖሊስና በመንግስቱ መዋቅር ውስጥም ለአስተላላፊዎቹ ድጋፍና ከለላ የሚሰጡ መኖራቸውን ጠቁመዋል። ቅሬታዎቻቸውን ሲያቀርቡ የተለያዩ የፖለቲካ ፍረጃዎች እንደሚካሄዱባቸውም ተናግረዋል። በሌላ በኩል ደግሞ የወልቃይት ህዝብ የአማራ ማንነት ጥያቄ ኮሚቴ አባላት ለአቤቱታ አዲስ አበባ ገብተው ከትናንት ጀምሮ የሚገኙት እዚያው አዲስ አበባ መሆኑን የኮሚቴው አስተባባሪ አቶ አታላይ ዛፌ አሁን ማምሻውን ገልጸውልኛል። ግንቦት ሁለት ማክሰኞ ቀን ማለት ነው። ግንቦት ሁለት በቃፍታ ሁመራ ወረዳ ሩዋሳ የሚባል ቦታ አለ። ሩዋሳ ማለት የቃፍታ ሰዎች እርሻ የሚያርሱበት ከብት የሚያሰማሩበት ቦታ ነው። ያው ከብት ብዛት ስላለ ማለት ነው። እና በዛ ቦታ ላይ የትግራይ ክልል መንግስት ከጥርጊያ በታች ከጥርጊያ ጥርጊያ ለ አደለ አስፋልት አለ። ወደ ሁመራ የሚገባ አስፋልት አለ ከጎንደር ተነስቶም ወደ ሁመራም ይገባ አስፋልት አለ። ከአስፋልት በግራ በኩል ወደ ታች ወደ ሱዳን ድንበር ወደ ሱዳን አካባቢ የሚያመለክት ዋልካ ነው እሱ ጥቁር ዋልካ ማለት ይህ ሰሊጥ፣ ማሽላ፣ ጥጥ የሚዘራበት ከጥርጊያ ወደ ላይ ከሆነ ደግሞ ወደ ምስራቅ በኩል የሚያየው እሱ ደግሞ ምንድን ነው ጭንጫማ ተራራማ ቦታ ሆኖ ሰው የሚሰፍርበት ወይም ደግሞ የሚሰማራበት የሚልበት ቦታ ነው እና ሌሎች እጣን የሚያመርቱም በዛ አካባቢ የሚሰሩበት ቦታ ማለት ነው እና በዚህ ቦታ ላይ ቀደም ሲል ዘጠና ስድስት ዓመተ ምህረት የትግራይ ክልል መንግስት ለወልቃይት ሰዎች ከጥርጊያ በታች አትወርዱም፣ ከጥርጊያ በላይ ግን ቦታ ሊሰጣችሁ ይችላል ብሎ ለአንዳንዶቹ ሰጥቶ እንዲሁ ዝም ብሎ በምሪት መልክ ያው ገመድ ነው የሚሉት በእነሱ በገመድ ማለት በእኛ ያው ገመድ ገመድ ነው መለኪያ ነው ተለክቶ ነው የተሰጣቸው። ይህ ህዝብ በዛ አካባቢ እኛ የምንፈልገው አንደኛ የእርሻ ቦታው ተቀምጧል። ሁለተኛ የከብት ማሰማሪያውም ሰፋሪዎች የትግራይ ሰፋሪዎች ርዋሳ ከሚባለው ቦታ ከጥርቢያ በታች ከሰፈሩ በኋላ ከጥርቢያ በላይ ላለው ህዝብ የወልቃይት ህዝብም እንዳያሰማራ፣ እንዳይኖር ሲከለክሉት ነው የቆዩ። የተወሰኑ ሰዎች ብቻ ናቸው በዛ አካባቢ ያሉ የወልቃይ በጣም ትንሽ ነው እዛ አካባቢ ያለው። እና በዚህ መልክ እያለ አሁን ይሄ የማንነት ጥያቄ ሲነሳ በዚህ የማንነት ጥያቄ አሁን የክልሉ መንግስት እየሰራው ያለ ስራ ምንድን ነው? ገንዘብ እንሰጣችኋለን፣ መሬት እንሰጣችኋለን። ልክ የመልካ ማስተዳደር ችግር፣ የኑሮ ችግር፣ የኢኮኖሚ ችግር በሚመስል ሁኔታ ትርጉም ሊሰጠው ነው የሚፈልገው። ህዝቡ ግን ምንድን ያደረገ እስኪ የሚሰጠን የትኛውን ነው ብሎ ሲወርድ ከዛ በኋላ ምንድን ያደረጉት የትግራይ ተወላጆች ሰፋሪዎች፣ ወገኖቻችን ምንድን ያደረጉት ከኋላ ሚሊሻ፣ የታጠቀ ሚሊሻ፣ ገጀራ ዶላ ድንጋይ የያዘ ሴቶች በዘንቢል ዘንቢል ማለት የአስፌዛ ምናምን የሚገዛበት በዛ ድንጋይ ሞልተው በርበሬ በጥብጠው አይን ላይ የሚገፋ ማለት ነው። ይሄን አዘጋጅተው እልል እያሉ የህወሀት ባንዲራ ይዘው ነው ህዝቡን የደበደቡት። ናውረ አውርደው አውርደው ከአገሩ ከወረደ ከቤቱ ተቀየው ከወረደ በኋላ እዛ ላይ ድብድብ ከፍተኛ ድብድብ ተፈጥሮ ይሄ ሲሆን አስተዳደሮች አሉ የሚመለከታቸው አካሎች አሉ ፖሊስም ያለ ይመስለኛል እና እንደዚህ እነዚህ ባሉበት መካከል ህዝቡን አውርደው እርስ በራሱ ነው ያደባደቡት በዚህ መካከል የተደበደበ የወልቃይት ተወላጅ በጣም የተጠቃ መስፍን ጅረይ የተባለ ጎንደር ሆስፒታል ነው ገብቶ ያለ ጭንቅላቱ ላይ ተመቶ ኦፕሬሽን ተሰርቶለት አሁን እያገገመ ያለው ጎንደር ነው ስለዚህ እንዲህ አይነት ነገር ነው እየተፈጠረ ያለው ስለዚህ ይሄ ግጭት ይሄ ግንቦት ሁለት ነው የተፈጠረው። ይሄ ግጭት እንደተፈጠረ ህዝቡ ምንድነው ያደረገው? የተመታው እጁ እግሩ የተመታው፣ መጠነኛ ቁስል የቆሰለው፣ የደማው በልሂድ ወደ ላይ ተብሎ መኪና አምጥቶ መንግስት ህዝቡን በመኪና ጭኖ ወደ አካባቢ ነው የመለሰው። ይሄ ከተመለሰ በኋላ አስተዳደሩም አልተጠየቀም፣ ፀጥታውም አልተጠየቀም፣ ማንም የተጠየቀ አካል የለም ሲል ህዝቡ በጣም ተቆቶ የራሱ ስብሰባ እንደገና መልሶ ሌላ ግጭት እንዲፈጠር ሲል ወጣቱ አይሆንም ብለው የሀገር ሽማግሌዎች ተሰብስበው ምንድነው ያደረጉት? እረፉ፣ ቀበሌው አስተዳደር፣ ወረዳው አስተዳደር፣ የዞኑ አስተዳደር እኛን መምራት ካልቻሉ፣ እኛን ማረጋጋት ካልቻሉ ተወልደን ባደግንበት ሀገር የምንደበደብ ከሆነ ያሁን በገዛ ወገናችን ባንዲራ የሉዓላዊነት ምልክት እንጂ የመለያ የእኛ የወልቃይትና የትግራይ ተወላጆች መለያ መሆን አልነበረበትም። ለዚህ ባንዲራ ሁላችን ታብለን ልጆቻችንም ወገኖቻችንም አካላችንም አጥተንበታል። ነገር ግን ባንዲራው የኛ እንዳልሆነ አድርገው ዘመቻ ነው የወጡብን። ይሄ ምን አመጣው? እኛ ምንድን ያደረግነው? ተወልደን ያደግንበት እርሻ የምናርሰው ከብት የምናስተማራበት የነበረ ቦታ ነው። እንካፈል ተባለ። እንካፈል እሺ ብለን የተቀመጥ ነው ነገር ግን አሁን በእነሱ መክረው ነው ያስደበደቡን። ይሄ ደግሞ የወረዳው አስተዳደር አለ፣ የቀበሌው አስተዳደር አለ፣ የዞን አስተዳደር በደንብ ያውቃል። በዚህ መልክ እንደዚህ ከተመጣን እኛ መሪ የለንም አስተዳዳሪም የለንም፣ እየተጎዳን ነው ብለው ከህዝቡ ያደረጉት ነገር ምንድን ነው መሰለ? እንደገና ቃብቲያ አድህርቢ ከተባለው ቦታ ላይ ግንቦት ስምንት ቀን ሰኞ አጠቃላይ የአካባቢ ህዝብ በጊዜው የደረሰ አምስት ሺ ሶስት መቶ አስራ ሰባት ሰው ነው የተሰበሰበው። ይሄ ህዝብ ከተሰበሰበ በኋላ ምንድነው ያስተላለፈው መልእክት እኛ የመልካም አስተዳደር ችግር አሁን የተደበደብነው ችግር እንደ ሁለተኛ ሆኖ ልንይዘው እንችላለን። የመጀመሪያ ጥያቄ አጭም ግን ይሄን ነገር ለማዳፈን ቅስቀሳ እየተደረገ ያለው ከፌዴሬሽን ምክር ቤት ለትግራይ ክልል የወልቃይት የአማራ ማንነት ጥያቄ መልስ ላለመስጠት እኛ ግጭት እንድናነሳ የተፈጠረ ችግር ነው። ስለዚህ አመራሮቻችን ወዳልሆነ አቅጣጫ እየመሩን ስለሆነ ከዚህ ቀን ጀምሮ እኛ የምንመራው በራሳችን የአገር ሽማግሌ ነው ብለው የአገር ሽማግሌ ለመምረጥ ነው ብለው አስራ ሰባት ሰው መርጠው የአገር ሽማግሌ ሰይመው አቶ ጠህር ፈራህ የኮሚቴው አስተባባሪ በመሆን ቀደም ሲል ሀገሪቱ የቀበሌ አስተዳዳሪ የነበረ እሱን አስተባባሪ አድርገው መርጠው ከሰኞ ቀን ጀምረው እስካሁን ድረስ አሉ። አሁን በዚህ ባሉበት ሁኔታ ትጥቅ የማስፈታት ስራ የትጥቅ ጉዳይ የሚባል ነገር አለ። በትጥቅ ጉዳይ አሁን ምንድነው እየተደረገ ያለ? ከዛ ጋር ተሰብስበሃል፣ ከዚህ ጋር ተገናኝተሃል ተብሎ የራሳቸው ሚሊሻዎች መንግስት ያስታጠቃቸው ሚሊሻዎች ሊሆን ይችላል የግል መሳሪያው ሊሆን ይችላል በተለያየ መልክ አንድ ባንድ የሚያስወርዱበት መንገድ ዛሬ አይደለም ቆይቷል። አቶ አታላይ ዛፌና ሌሎቹም ተወካዮች አካባቢያቸውን አቤቱታ ይዘው ከፌዴሬሽን ምክር ቤቱ አፈ ጉባኤ ጋር ለመገናኘት ዛሬ ያደረጉት ጥረት እንዳልተሳካላቸው አጫውተውኛል። ኮሚቴያቸው እንወክለዋለን በሚሏቸው ሰዎች ላይ ደርሷል የሚሉትን በደል የሚዘረዝርና ፈጣን ምላሽ እንዲሰጣቸው የሚጠይቅ አንድ ገጽ ደብዳቤ ማስገባታቸውንም ነግረውኛል። ማይካድራ ውስጥ እየተካሄደ ያለውን ቤቶችን የማፍረስ እንቅስቃሴና አቶ አታላይ ዛፌ በዘረዘሯቸው ጉዳዮች ላይ የአካባቢውን ባለስልጣናት ምላሽ ለማግኘት ስቱዲዮ እስከገባሁበት ሰዓት ድረስ ብዙ ጥረት እያደረግኩኝ ቆይቻለሁኝ። አሁንም እያደረግኩ እገኛለሁ። ለዛሬ ማናቸውንም ማነጋገርና የሚሉትን መያዝ አልተሳካልኝም። በጥረቴ እቀጥላለሁ። በጉዳዮቹ ዙሪያ እየተጠናቀረ ያለውን ሰፊ ዘገባ በመጪ ቀናት ይዤ እመለሳለሁ። በርካታ ነዋሪዎችን አነጋግሬአለሁ። በነገራችን ላይ ከአቶ አታላይ ዛፌ ቀደም ሲል የተናገሩት ማንነታቸው እንዳይገለጽ በመጠየቃቸው ድምጻቸው እንዲለወጥ የተደረገ መሆኑን እየገለጽኩ የሚመሳሰል ድምጽ ቢኖር በአጋጣሚ የሆነ ብቻ መሆኑን እገልጻለሁ። you <laughs>